ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የድፍን ዓለምን ቀልብ ገዝቶና ለጊዜውም ቢሆን የወትሮውን የኑሮ ዘይቤያችንን በፈቃዱ ያስቀየሰን ኮቪድ-19 ቀንና ምሽታችንን የተቆጣጠረውንም ያህል የብዙዎችንም ሕይወት እየቀጠፈ ነው። ባለፈው ማክሰኞ በ86 ዓመቱ ከዚህ ዓለም በሞት የተለየው እውቁ ካሜሮናዊ ሳክስፎኒስት ማኑ ዲባንጎ ከነኚህ ውስጥ አንዱ ነው። የአፍሮፋንክ የሙዚቃ ስልት አባት ተብሎ የሚጠራው ማኑ ዲባንጎ መኖሪያው ካደረጋት ፓሪስ ነው በኮቪድ-19 ሳቢያ ለሕልፈት መዳረጉን ዜና አረፍቱ ያረጋገጠው። ዘወትር ቅዳሜ ምሽት በደሳሌ መኮንን እየተዘጋጀ የሚቀርበው የምርጥ ምርጥ እንግሊዝኛ ዜማዎች ቅንብሩ የሙዚቃ ቃና ለምሽቱ ልዩ መሰናዶ ይዟል። ኢትዮጵያ ዘንድሮ የምታካሄደው ጠቅላላ ምርጫ ለዲሞክራሲ ሽግግር የሚኖረው ሚና ወሳኝና ታሪካዊ ነው ሲሉ ሁለት መምህራን አስተያየት ሰጥተዋል። የሶማሌ ክልል መንግስት በአባሎችና ደጋፊዎች ላይ ጥቃት እየፈጸመ ነው ሲል የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ከሰሰ። የክልሉ መንግስት ግን ውንጀላውን ያሰት ነው ይላል። ሰላም ጤና ስጥልኝ፣ እንደምናመሻቸው የተከበራቸው አድማጮቻችን። የኮቪድ-19 ወረርሽኝ መዛመት በፈጠረው ልዩ ሁኔታ 2012 ዓ ም ልዩ ልዩ ዝግጅቶቻ ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ ብርሃን ኃይሉ ናት። አሁን ወደ ቀዳሚ ተባብሮ መስራት አለባቸው፣ ካልሆነ ግን በቫይረሱ እንሸነፋለን ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬሽ ጉተሬሽ ትላንት ፒቢኤስ በተባለው የቴሌቪዥን ጣቢያ በተደረገላቸው ቃለ መጠይቅ ሲናገሩ ቫይረሱ በአፍሪቃ ከተዛመተ በሚሊዮኖች የሚቆጠሩ ሰዎች ሊያልቁ ይችላሉ በማለት አስገንዝበዋል። አፍሪቃ እንዲህ አይነቱን ቀውስ ለመሸከም የሚያስችል ብቃት የላትም፣ ስለሆነም እጅግ ያሳስበኛል ብለዋል። የመንግስታቱ ድርጅት 86 ሰራተኞች ኮሮና ቫይረስ እንደያዛቸው ድርጅቱ ትላንት ማታ አስታውቋል። ዩናይትድ ስቴትስ በአሁኑ ወቅት ከቻይና የተነሳው ኮሮና ቫይረስ ማዕከል ሆናለች። ሰላሳ ሰባት የኮሮና ቫይረስ በሽተኞች እንዳሉ ታውቋል። የጆንስ ሆፕኪንስ የኮሮና ቫይረስ ጥናት ማዕከል ከቻይና 81947 በሽተኞች ጋር አወዳድሮታል። በአውሮፓ የኮሮና ቫይረስ ማዕከል በሆነችው ኢጣሊያ ደግሞ 86498 በሽተኞች እንዳሉ ተረጋግጧል። በዓለም ደረጃ 601478 የኮሮና ቫይረስ በሽተኞች መኖራቸው ተዘግቧል። ኤርትራ ውስጥ ሁለት ተጨማሪ የኮሮና ቫይረስ በሽተኞች እንደተገኙ የኤርትራ የጤና ጥበቃ ሚኒስቴር አስታውቋል። መላ የትምህርት ተቋማት እንደተዘጉና ሀገሪቱ ውስጥ ከትላንት አንስቶ ማንኛውም አይነት የመጓጓዣ አገልግሎት እንዲቆም እንደተወሰነ ብርሃነ በርሀ ከአስመራ አስመራ በላከው ዘገባ ጠቅሷል። ቀጥሎ ይቀርባል። ባለፈው ማክሰኞ መጋቢት 14 ከዱባይ በኤር አረቢያ ወደ ኤርትራ ከገቡት መንገደኞች መካከል ሁለቱ በኮሮና ቫይረስ መያዛቸው በመረጋገጡ እስካሁን በኤርትራ በበሽታው የተያዙ ሰዎች ብዛት ስድስት መድረሱን የኤርትራ ጤና ሚኒስቴር መጋቢት 17 አስታወቀ። የኤርትራ ጤና ሚኒስቴር የኮሮና ቫይረስ ስርጭትን ለመቆጣጠርና ሙሉ በሙሉ ለመግታት የተለያዩ አስፈላጊ እርምጃዎችን ሲወስድ እንደቆየ በመግለጽ ከዛሬ መጋቢት 18 ከጠዋቱ 12 ሰዓት ጀምሮ ከሕፃናት መዋያ እስከ ኮሌጅ ያሉ ሁሉም የትምህርት ተቋማት እንደተዘጉ አስታወቀ። በሁሉም ከተሞች የሕዝብ መጓጓዣ አገልግሎት ሲሰጡ የነበሩ አውቶቢሶች፣ ሚኒባሶችና ታክሲዎችም ዛሬ ከጠዋቱ 12 ሰዓት ጀምረው ስራ እንዲያቆሙ ትዕዛዝ ያስተላለፈው የኤርትራ ጤና ሚኒስቴር ሰዎችን በጭነት መኪና ማጓጓዝ በጥብቅ የተከለከለና በህግ የሚያስቀጣ መሆኑን አስታውቀዋል። ከዚህ በተጨማሪ በልዩ ምክንያትና በሚመለከተው አካል ፈቃድ ካልሆነ በስተቀር ከከተማ ወደ ገጠርና ከገጠር ወደ ከተማ የሚደረጉ ጉዞዎችም በተመሳሳይ ዛሬ ከጠዋቱ 12 ሰዓት ጀምሮ እንዲቆሙ የኤርትራ ጤና ሚኒስቴር ትዕዛዝ አስተላልፈዋል። መመሪያውም ሌላ ተጨማሪ መመሪያ አስታውቋል ተጠቅሷል ይህንንና አስቀድሞ የወጡ መመሪያዎችን በተግባር ለመዋል የመንግስት ተቋማት ከፍተኛ ሚና ቢኖራቸውም ሁሉም ዜጋ የራሱንና የቤተሰቡን ጤናና ደህንነት የመጠበቅ ኃላፊነት እንዳለው ያስገነዘበው የኤርትራ ጤና ሚኒስቴር በቀጣይ ሁኔታውን እየተከታተለ ተጨማሪ መመሪያና መረጃዎችን እንደሚያስተላልፍ ገልጿል። ለአሜሪካ ድምፅ ከአስመራ። ኬንያ ያሉት የኮሮና ቫይረስ በሽተኞች ሰላሳ አንድ ብቻ ናቸው ቢባልም የሀገሪቱ መንግስት ቫይረሱን ለመከላከል ከባድ እርምጃ እየወሰደ መሆኑ ተገልጿል። ከትላንት አንስቶ ከምሽቱ አንድ ሰዓት እስከ ንጋት 11 ሰዓት ድረስ የሰዓት ዕላፊ ገደብ ደንግጓል። ማንኛውም አይነት የዓለም አቀፍ የአይሮፕላኖች በረራም ታግዷል። እንዲህ አይነት ገደብ ሲደረግ በድህነት የሚኖሩት ሰዎች መሰረታዊ አስፈላጊነት ላላቸው ነገሮች ሁሉ ተደራሽ እንዲሆኑ የሚያስችል እቅድ መውጣት አለበት። አለበለዚያ ግን ኃይል የታከለበት ተቃውሞ ሊነሳ ይችላል በማለት የኢኮኖሚ ባለሙያዎች አስገንዝበዋል። በመጨረሻም አድማጮች፣ ኮሮና ቫይረስ ቻይናን ካተራመሰበት ጊዜ አንስቶ አንዳንድ አፍሪካውያን ተማሪዎች ከሀገሪቱ መውጫ አጥተው እየተማጸኑ መሆናቸው ተዘግቧል። ኮሮና ቫይረስ በጀመረበት ውሃን ከተማ በሚገኘው ሁበይ የቴክኖሎጂ ዩኒቨርሲቲ የኤሌክትሪካል ኢንጂነሪንግ ተማሪ የሆነው የ24 ዓመት ዕድሜ ኢትዮጵያዊ ሚካኤል ግርማ አምስት ሺህ ማይሎች ርቀው የሚገኙት ቤተሰቦቹና ጓደኞቹ እንደሚናፍቁት ተናግሯል። ብዙውን ጊዜ ሲኒማ ሳይውላለሁ፣ ለማንበብም እሞክራለሁ ነገር ግን ጭንቅላቴ ደንዝዟል ማለቱ ተዘግቧል። ቻይና በአሁኑ ወቅት በሽታውን ለመቆጣጠር በመቻሏ እየተሞገሰች መሆኗ የሚታወቅ ነው። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ከደንጋጭና ከሰው ልጅ ቁጥጥር የራቁ ነገሮች ሲከሰቱ ክስተቱ ከደቀነው ፈተና ለመዳን መላ ፍለጋው የሚጠይቀውን ትጋትና ፍተሻ አንዳንዴም ለአንዳንዱ ልባም ሰው የጥበብ ብርሃን የሚፈነጥቀውንና ደግሞም ለሌላው ለሌሎች መድረስን የሚያድለውን ያህል ራስን መልሶ ለማየት የመጡበትንም መንገድ መለስ ብሎ ለመመልከት የገዛ ራስን ሳይደብቁ ሳይሸሽጉ እርቃንን ለማየት እድል ይሰጣል ለፈቀደ ይሄ ስሉ ስለየትኛው ያስብልም ይሆናል ክቡራትና ክቡራን አድማጮች የምትከታተሉት በ22 በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ብርሃን ኃይሉ ናት። ቀደም ብዬ ወረወርኩት ጥያቄ የማይመለከተው ስለመኖሩ ባላውቅም ብቻ ደርዝ ላለው ወግ በሳምንት የሚነሳ ቀጠሮ ለያዝና በቀጥታ ለዛሬ ወደያዝ ናቸው ዘገባዎችና ቅንብሮች ተወሰዳችሁ። ኢትዮጵያ ዘንድሮ የምታካሄደው ጠቅላላ ምርጫ ለዲሞክራሲ ሽግግር የሚኖረው ሚና ወሳኝና ታሪካዊ ነው ሲሉ ሁለት የአምቦ ዩኒቨርሲቲ የፖለቲካ ሳይንስ መምህራን አስተያየት ሰጡ። ምርጫው ሰላማዊ፣ ዲሞክራሲያዊ፣ ተአማኒና ፍትሐዊ ይሆንም ዘንድ የሁሉም አካላት ተሳትፎ ያስፈልጋል ሲሉ ነው መምህራኑ ያሳሰቡት። የአምቦ ዘጋቢያችን አኮር መልካ ነው ያነጋገራቸው። ከአምቦ ዩኒቨርሲቲ የፖለቲካ ሳይንስ መምህራን አንዱ የሆኑት ሰለሞን ተፈራ የመንግስትና ተፎካካሪ ፓርቲዎች ማድረግ አለባቸው ከሚሉት ጎን ለጎን የኦሮሞና አማራ ምሁራን ተቀራርበው መስራት ይጠበቅባቸዋል ብለዋል። ሀሳባቸውን እንዲያብራራሉ ይህ ምርጫ ፍትሐዊ ለማድረግ መደረግ ያለበት በተለይ በገዢ ፓርቲ አንደኛ ሰፊ የሆነ ፍትሐዊ የሆነ ሜዳ ፖለቲካዊ ለማዘጋጀት አለበት። ሁለተኛ ሰላም እና የተረጋጋ ሰላም መምጣት አለበት ሀገር ውስጥ። ይህ ሁለቱ ከተደረገ የተረጋጋ ፍትሐዊ የሆነ ምርጫ ማካሄድ እንችላለን። ሁለተኛ ተቃዋሚ ሀይሎች አንድ የብሽሽ ክፎ ፖለቲካ ወይም ደግሞ የትር ፖለቲካ መቶ አማራጭ የሆነ ፖሊሲዎችን ለህዝብ በማቅረብ ህዝብ እራሱን እንዲመዝን እራሱን ፍርድ እንዲሰጥ ማድረግ ራሱን ፖሊሲ ራሱን ፖሊሲ በፍትሃዊ መንገድ ለህዝብ መቅረብ በማቅራብ በመሸጥ ምክንያታዊ የሆነ ፖለቲካ መራመድ መሻል አለበት የተቃዋሚ ኃይሎች። ሁለተኛ በተለይ የአማራና የኦሮሞ ሌቶች ከምርጫ በፊት ተቀራርቦ ቢነጋገሩ እና ምክንያታዊ የሆነ ፖለቲካ ቢያካሄዱ ቢወያዩ ሀገሪቱን ሰላም እና ፍትሃዊ የሆነ ምርጫ ለማካሄድ እንችላለን። በተለይ እነዚህ ተቀራርቦ ከሰሩ ተቀራርቦ ከተነጋገሩ ሀገሪቱ የተሻለ ዲሞክራሲ ሁኔታ ሊያሻግሩ ይችላሉ። እንዳይሰሩ የሚያደርጉ ነገሮች ሁለቱ ነገሮች አሉ። አንደኛው ሁለቱ ፖለቲካ ሊቶች እንዳይሰሩ ተደርጎ ለሀያ ስምንት ለሰላሳ አመት የሰራ ትንኩሎች ወይም ደግሞ ድራሞች ነበሩ። ሁለቱ የፖለቲካ ሊቶች ወደ ሜዲያ መምጣት አለበት። ሁለቱ አራት ኪሎ ሜትር የምራረጉ ከሆነ አይ አራቱን ኪሎ ሜትር ተጉዜና ከማለት ይልቅ አይ፣ አንተ ሁለት ኪሎ ሜትር ወደዚህ ጠጋባል እኔ ደግሞ ሁለት ኪሎ ሜትር ጠጋይላሉ አንድ ላይ መተ አንድ ቦታ መቀመጥ እንችላለን፣ አንድ ቦታ መናገር እንችላለን ብለን እንትን ማድረግ መቻል አለበት እንጂ አ የነሳ ብቻ ካልተቀበልኩ ትቶ አይሆንም የምት አመላከት አቮይድ ማድረግ ወገድ ግድ ነው። ከዚህ በፊት ተጀምሮ ነበረ። ይህ ኦሮሞ አማራ የሚባል ነገር ጀምሮ ነበረ። ኦሮሞ አማራ ሲጀመር ለፖለቲካ ፍጆታ ብቻ ለመጠቀም ያለብን እነዚህ ህዝቦች ስናቃርብ ጠንካራ የሆነ ሉዓላዊ ሀገር ጠንካራ የሆነ ኢትዮጵያ ለመገንባት ለምጠቅም ነው እንጂ ምርጫ ለመሸነፍ ጊዜያዊ የፖለቲካ ፍጆታ ብቻ ለማግኘት መሰራት የለበት። ዘላቂ የሆነ ህዝብ ለህዝብ ግንኙነት መስራት መቻል አለበት። ይሄ ደግሞ መስራት ያለበት ማን ነው? አመራሮቹ ናቸው። አመራር ፖለቲካ ፓርቲዎች ውስጥ አሉ፣ ተቃዋሚ ፓርቲዎች ውስጥ አሉ። አመራሮቹ ይቀራረቡ የእነሱ ተከታዮች ይቀራረባሉ። የመንግስት ዘመራዎች ሲቀራረቡ፣ የእነሱ ተከታዮች ይቀራረባሉ። ነገር ግን እየተራራቁ ሲሄዱ ህዝብ እና ህዝብ እየተራራቀ ይሄዳል። አብን ና ካፎ እየተራራቁ ሲሄዱ ካልተነጋገሩ፣ ህዝቡም የእነሱ ተከታይ የአብን ተከታይ እና የካፎ ተከታይ እየተራራቁ ይሄዳሉ። ነገር ግን አብን ና ካፎ እየተነጋገረ ሆነግ ሊሆን ይችላል። ሁሉም ከተነጋገሩ ህዝቡም ይነጋገራል። የፊታችን ነሐሴ ሁለት ሺህ አስራ ሁለት ይካሄዳል ተብሎ ቀን የተቆረጠለት ምርጫ ይሳካ ዘንድ የቦርዱ የፍርድ ቤቶችና የብዙሀን መገናኛ ሚናም የጎላ ነው ይላሉ አቶ ሰለሞን። የኢትዮጵያ ብሔራዊ ምርጫ ቦርድ ዋናው ሚናው የተቃዋሚ ፓርቲዎች፣ የገዢ ፓርቲዎች በግበባዊ መልኩ ፖለቲካ ፓርቲዎቹን ሜዳ መዘጋጀት ለህዝብ የተሻለ ፓርቲ እንዲመጣ ማድረግ። ይሄ ማለት አንዳንድ ጊዜ ምን ብሎ ይጠራሉ የመንግስት አዋላጅ ብሎ ይጠራሉ። ብሔራዊ ምርጫ ቦርድ ማለት ከተቃዋሚ ፓርቲዎች የሚነሱ ቅሬታዎች ኛው ጥያቄ ቶሎ አፋጣኝ የሆነ መልስ መስጠት፣ እኩል መሰናገድ። ይህን ስራ ገለልተኛ ሆኖ ከሰራ ፍትሃዊ ምርጫ መካሄድ እንችላለን ብዬ አስባለሁ። ፍርድ ቤቶች የራሳ ሚና አለ። ከተቃዋሚ ፓርቲዎች የሚነሱ ቅሬታዎች፣ ከገዢ ፓርቲ የሚነሱ ቅሬታዎች፣ ከደጋፊዎች የሚነሱ ቅሬታዎች አፋጣኝ የሆነ መልስ በመስጠት አፋጣኝ የሆነ ፍርድ በመስጠት ትግራዊ የሆነ ምርጫ መካሄድ የራሱን ሚና ይጫወታል ብዬ አስባለሁ። ሌላ የራሳችሁን ሳይድ ይዞ የሚጫወቱ ሚዲያዎች ናቸው ኢትዮጵያ ውስጥ ያሉት። በተለይ የመንግስት ሚዲያ ለሁሉም ተቃዋሚ ኃይሎች እኩል የሆነ ሜዳ መስጠት መቻል አለበት። እኩል የሆነ ጊዜ ሰዓት መስጠት አለበት። ኢቲቪ ወይም ደግሞ ፋና የአንድን ፓርቲ አመራር አሳብ ሲያስተናግድ እንዳረክሊ የማን አሳብ ነው? የራሱ የደጋፊዎች ናቸው ይችላል። መጨረሻ የሲቪል ሶሳይቲ ራሳችሁ ሚና በመጫወት

በእጁ ያለው ገዢው ፓርቲም የራሱ የሆነ አስተዋጽኦ ይኖረዋል ማለት ነው። ለምሳሌ ተመራጭና የመራጮችን ተመራጮችን ኖሚኔት የማድረግ የፓርቲዎች ሀላፊነት ነው የሚሆነው መራጮችን ሬጅስተር ለማድረግ ምርጫ ቦርድ የራሱ የሆነ ሀላፊነት ሊወጣው ይገባል ማለት ነው ለህብረተሰቡ ለመራጩ ህብረተሰብ አስፈላጊ የሆነ ትምህርት ሊሰጠው ይገባል ማለት ነው አንድ መራጭ መምረጥ የሚችለው እንዴት ነው ምርጫውስ ፍሪ መሆን የሚችለው ፌር መሆን የሚችለው ብሎ እዛ ላይ ሲቪል ሶሳይቲ በተለይ ተገቢ የሆነ ስልጠና ሊሰጠው ይገባል ማለት ነው በምርጫ ጊዜ ምንድን ነው መሆን ያለበት ብለን ስናይ የድምፅ ቆጠራን በተመለከተ ቅሬታዎች ሊኖሩ ይችላሉ። ችግሮች ሊኖሩ ይችላሉ። የተቆጠረውን ድምፅ ደግሞ ቬሪፋይ ማድረግ ማለት ይሄንን በተመለከተ ሁሉንም ባሳተፈ መልኩ መሆን አለበት ማለት ነው። ከምርጫ በኋላ ቅሬታዎች ሲኖሩ ችግሮች ሲፈጠሩ ያንን ደግሞ ማኔጅ የሚያደረግ ከምርጫ ቦርድ ጋር ሆኖ ከሁሉም ነፃ የሆነ ገለልተኛ አካል ያስፈልጋል ማለት ነው። ይሄ ገለልተኛ አካል ደግሞ ቅሬታውን ሰምቶ በጊዜ አስፈላጊውና አፋጣኝ መልስ የሚሰጥ አካል ሆኖ ራሱን መደራጀት እና መዘጋጀት አለበት ማለት ነው። ይሄ ምርጫ ዲሞክራሲያዊ እንደሆነና ውጤቱም ደግሞ ለሀገራችን ሰላም፣ ለሀገራችን እድገት የራሱ የሆነ አስተዋጽኦ እንዲኖረው ምን መደረግ አለበት? ሁሉም ከምርጫው በፊት መነጋገር፣ ዲስከስ ማድረግ፣ ኔጎሼት ማድረግ ያስፈልጋል ማለት ነው። ቀድሞ መሸነፍ እና ቀድሞ ማሸነፍ አስወግደን፣ ግን ፖለቲካ ፓርቲዎች ራሳቸውን አዘጋጅተው፣ የሲቪክ ማኅበራት ራሳቸውን አዘጋጅተው ይሄ ምርጫ ከኤሌክቶራል ቫይለንስ ወይም ደግሞ ከኤሌክቶራል ክራይሲስ ወደ ዲሞክራቲክ ኮንሶሊዴሽን እንዲወስደን ትልቅ የሆነ ሚና መጫወት ይኖርብናል ማለት ነው። አቶ ሴናሳ ቀደም ሲል በገዢው በኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ በአምስት ዙር ከተከናወኑ ምርጫዎች አንጻር የዘንድሮውን ስድስተኛ ሀገራዊ ምርጫ ቃኝተው ሊገጥሙ የሚችሉ ፈተናዎችንና መፍትሄ የሚሉትንም ጠቁመዋል። ወይም ደግሞ ይሄ ኖሚናል የሆነ ምርጫዎች ነበሩ፣ ለስሙላ የሚካሄዱ ማለት ነው። እነዚያ ምርጫዎች ዲሞክራሲን ከማምጣት ይልቅ አውቶሪታሪየን የሆኑ መንግስታትን ልትመፊ እየሰጠ ነበር ማለት ነው። በአሁኑ ጊዜ ግን ከባለፉት ምርጫዎች ለየት የሚያደርገው ይህንን ምርጫ በገዢው መንግስት በኩል ያለው ፖለቲካ ፓርቲ በተወሰነ መልኩ የፖለቲካ ምህዳሩ የተከፈተበት ሁኔታ እናያለን። ስለዚህ ይህንን የፖለቲካ ምህዳር ሁሉም አክተሮች ተገቢ በሆነ መልኩ ብንጠቀም ዲሞክራሲያዊ የሆነ ምርጫ ቢካሄድ እውነተኛ የሆነ ዲሞክራሲን ለመረጋገጥ ይረዳናል ብዬ ያንን ለአፖርቱኒቲ ማየት ፈልጋለሁ። ተግዳሮቶችን ስንመለከት ግን በአሁኑ ጊዜ የፖለቲካ ምህዳሩ ፖለቲካል ሊብራላይዜሽኑ በሀገራችን በመጀመሩ ምክንያት በተለያዩ ለህብረተሰብ ክፍል መካከል ሀገራዊ መከፋፈል ይታያል ማለት ነው። በጣም የሚጋጩ ኢንተርስቶች እናያል። ስለዚህ እነዚህ የሚጋጩ ኢንተርስቶችን እንዴት ነው ሪኮንሳይል ማድረግ የምንችለው ብለን ሌላ ስ ኔጎሽሽን የሚፈልግ ነገር ይሆናል ማለት ነው። ከምርጫ አስቀድሞ በኔጎሽሽን በዲያሎግ ካልተፈቱ ለምርጫው ተግዳሮት ሊሆኑ ይችላሉ ማለት ነው። አንድ ሱ ሌላ ደግሞ መንግስትም ከዚህ በፊት በነበረው የፖለቲካ ባህል እቀጥላለሁ ብሎ አንዳንድ ቦታዎች ላይ የሚወሰዱ እርምጃዎች ስለሚታዩ፣ ተቃዋሚ ፓርቲዎችም ደግሞ የራሳቸውን የፖለቲካ ፕሮግራሞችና ታክቲኮች ሞዲፋይ ወይም ደግሞ ሞዴሬት ካላደረጉ ያም ለምርጫው ቻሌንጅ ሊሆን ይችላል። ከምርጫው አስቀድሞ በአንዳንድ አካባቢዎች የተፎካካሪ ፓርቲዎችን መሪዎችና አባሎቻቸውን ማሰርና የመገናኛ ዘዴዎችን መዝጋት እንደሚስተዋል መምህራኑ ተናግረው፣ ይህ እንዲቆም የሁሉም አካላት ተሳትፎ ያስፈልጋል ብለዋል። ከተፎካካሪዎቹም በኩል መስተካከል አለባቸው ያሏቸውን የሚፈጠረውን ችግር ይሁን በተቃዋሚ ፖለቲካ ፓርቲዎች በኩል የሚፈጠረውን ችግር ለመፍታት ኃላፊነቱን ለማንም አልሰጠውም፣ ለሁላችንም። በትራንዚሽን ውስጥ ያሉ ሀገሮች እንደዚህ አይነት ችግሮች ያጋጥማቸዋል። ስለዚህ ምንድን ነው መደረግ ያለበት? ገዢው መንግስት ቆም ብሎ ራሱን መፈተሽ ማየት አለበት። ምክንያቱም የመንግስት መዋቅር ምን ይመስላል። ለውጥን የሚፈልጉ ቡካሽን የሚፈልጉ አካላት ሊፈጠሩ ይችላሉ። በትራንዚሽን ጊዜ ለውጥን የማይፈልጉ ሊፈጠሩ ይችላሉ። ስለዚህ ይሄ ተግባር የዲሞክራሲያዊ የሆነ ተግባር በማን ነው የተፈጸመው? ከመንግስት መዋቅር ውስጥ ብለን ሌላ ጥያቄ የሚያነሳና ማየት የሚያስፈልግ ይሆናል ማለት ነው። ተቃዋሚ በኩል ደግሞ የትኛው የተቃዋሚ ኃይል ነው የራሱን ፖሊሲ የራሱን አካሄድ የፖለቲካ ተሳትፎ ሞዴሬት አድርጎ እየተንቀሳቀሰ ያለው? የትኛውስ ነው ደግሞ ያንን ሳይፈጽም እየተንቀሳቀሰ ያለው ሚል በመንግስት በኩልም ክስ አለ፣ በተቃዋሚዎችም በኩል ክስ አለ። ነገር ግን እንደ አንድ ገለልተኛ እንደሆነ ሰው ስነግርህ በሁለቱም በኩል ያለውን ችግር አይደንቲፋይ አርጎ እሱ መሀል ያለውን የፖለቲካል ክሊቬጅ ብሪጅ ለማድረግ የሚያስችል ገለልተኛ የሆነ አካል ሊኖር ያስፈልጋል። ምርጫ ቦርድ በዚህ ላይ ሊሰራ ይገባል። ከምርጫ ቦርድ በተጨማሪ ደግሞ ሌላ አካል ይህንን የሚከታተል የት ጋር ነው ችግር ያለው ብሎ የሚፈታና ምርጫውን ዲሞክራሲያዊ እንዲሆን ኦብዘርቭ የሚያደርግ አካል ያስፈልጋል ማለት ነው። የዘንድሮው ምርጫ አገሪቱ በምታደርገው የዲሞክራሲ ሽግግር ሚናው ወሳኝና ታሪካዊ ነው ብለዋል መምህራኑ። የዘንድሮ በዚህ ጊዜ ኢትዮጵያ የመጨረሻ ላይ የኢህአዴግ ስርዓት በውስጥ በራሱ በተደረገ በተቀናቸው ትግል በህዝብ ትግል ሀገራችን ወደ ዲሞክራሲ ሽግግር እየደች ነው። የፕሮስነ ተስፋ ስራንችሎች አሉ። ስለዚህ ይህ የዘንድሮ ምርጫ ለኢትዮጵያ ወሳኝ እና ታሪካዊ ምርጫ ነው ብዬ ሊወስዶ ይችላሉ። በአግባቡና በስኬት ከተጠናቀቀ የኢትዮጵያን ዲሞክራሲ ጉዞ የሚያፋጥን፣ በአንጻሩ ደግሞ ለችግሮች የሚጋለጥ ከሆነ ዘርፈ ብዙ ኪሳራ ሊያስከትል የሚችል በመሆኑ ለስኬቱ ሁሉም መረባረብ አለበት ሲሉ ምክር ለግሰዋል። ለአሜሪካ ድምፅ ናኮር መልካ ካምቦ ናኮርን ለዘገባው አመሰግናለሁ። ወደ ሁለተኛው ዝግጅት ስናልፍ የሶማሌ ክልል መንግስት በአባሎችና ደጋፊዎች ላይ ጥቃት እየፈጸመ ነው ሲል የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ያቀረበውን ክስ ይመለከታል። የክልሉ መንግስት ግን ውንጀላው የሀሰት ነው ብለዋል። አዲስ ቸኮል ሁሉንም ወገኖች አነጋግሮ ተከታዩን አድርሶናል። ባለፈው ዓመት ትጥቅ ፈቶ በሰላማዊ መንገድ ለመታገል ወደ ሀገር ውስጥ የገባው የኦጋዴን ብሔራዊ ነጻነት ግንባር ወይም በምህጻሩ ኦብነግ ከሁለት ወር ወዲህ የክልሉ መንግስት በአባሎችና ደጋፊዎች ላይ ተደጋጋሚ ስርና ድብደባ እየፈጸመብኝ ነው ሲል ከሰሰ። የፓርቲው ቃል አቀባይ አቶ ሀሰን አብዱላይ በተለይ ለቪዮ እንዳስታወቁት ጥቃቱ እስከዚህ ሳምንት ድረስ የቀጠለ ነው ብለዋል። የአንድ የአዋሬ ወረዳ የእስር ቤታችን ኃላፊ ናቸው። እስካሁን ሁለቱ ናቸው የታሰሩት። ክስተቶቹ ከሰባት ወረዳዎች በላይ እንደ ዘመቻ አይነት ወረዳ የአካባቢ ምዱሻ በሙሳ ቤታችን ሲያካሂዱ ሰባት ቦታዎች ያካሂደዋል። አምስት ዞ በአምስት ማለት ነው በሸበሌ ዞን ጎዳ አካባቢ ማለት ነው፣ በከብዳር ዞን፣ በደጋቡር ዞን፣ በፋፈም ዞን አካባቢ እና በአፍደር ዞን አምስቱ ዞኖች በየቀሩ ባለፉት ሁለት አንድ ወር ተኩል በአባላት ሰዎቻችን እና በደገ ሰዎቻችን እና ቢሮዎቻችን ሁልጊዜ ረብሻ እየፈጠሩ ነበሩ እና እነዚህ አምስት ዞኖች በተለያዩ ወረዳዎች ረብሻ ተፈጥረዋል። እንዲያውም ር አካባቢ ኦጋዴን የሚባል ወረዳ ህዝቡ ግልብጥ ብሎ ቢሮዋችን አጡ ብሎ ልጆችና ህጻናትና ሴቶች ያሉበት ቦታ ተኩስ ከፍቶባቸው ነበረ። ናምንም የቆሰለ ሰው አልነበረም፣ ግን ተኩስ ከፈቶባቸው የተጎዱ አሉ። በምንድን ነው የተጎዱት? ድብደባ ነው ወይስ በጥይት ተመተው ነው? በምንድን ነው? ድብደባ ነው። አብዛኛዎቹ ድብደባ ነው። ምን ያህል ሰዎች ይሆናሉ? የት የት ቦታ ነው ድብደባ የተካሄደው? እነዚህ ሰባት ወረዳዎች አምስት ዞኖች ያልኳቸው ናቸው። በአዋሬ ወረዳ የኦብነግ አመራር የሆኑት አቶ መሀመድ አብዲ ዳሄር ለቪኦኤ በሰጡት ቃል በየቀበሌው የሚያጋጥማቸውን ጫና መቋቋም ያልቻሉት የኦብነግ የቀበሌ አመራሮችና አባላት ቀበሌዎችን ትተው ወደ ወረዳው ከተማ አዋሬ ሸሽተዋል ብለዋል። ወይዘሮ መሊካ የተባሉ የወረዳው ነዋሪም ድርጅታቸው አርማውን እንዳይጠቀምና ለምርጫ እንዳይዘጋጅ የተለያዩ ጫናዎች እየደረሱበት ነው ሲሉ የክልሉን የብልጽግና አመራሮች ወቅሰዋል። ከዚህ ባሻገር የክልሉ ብልጽግና ፓርቲ የምርጫ ቅስቀሳ መጀመር ካለበት ጊዜ አስቀድሞ ቅስቀሳ እያካሄደ ነው ሲሉም ከሷለ ብነግ የክልሉን በጀትና የመንግስት ተሽከርካሪዎችን በመጠቀም የእርዳታ ላይ የሚቀበሉ አርብቶ አደሮችንና በንግድ ስራ ላይ የተሰማሩ የክልሉ ነዋሪዎች ብልጽግናን ካልመረጡ እርዳታና መንግስታዊ ድጋፍ አይደረግላቸውም ተብሎ እየተዛተባቸው ነው ብሏል። ቃል አቀባዩ አቶ ዋሰን። የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ ወይዘሮ ሂቦ አህመድ ግን የክልሉ መንግስት በኦብነግ አባላትና ደጋፊዎች ላይ ጥቃት እየፈጸመ ነው የሚለውን ወቀሳ አይቀበሉትም። ኦብነግ ወደ ሀገር እንዲገባ ሰፊ ስራ ተሰርቷል። ሰላም ሆኖ ወደ ሀገር ገብቶ በነጻ እንዲንቀሳቀስ መንግስት በጣም ድጋፍ አድርጓል። እንደሚታወቀው ከአሁን በፊት ብዙ ድጋፎች ቤት ግራ እየተከፈለላቸው መኪና ተሰጥቷቸው በጣም ብዙ ነገር መንግስት ደግፏቸዋል። እኛ ከስታለን ድረስ ማለት ነው። ያ ደግሞ በነጻ እንዲንቀሳቀሱና የፖለቲካ ፕላትፎርሙ እንዲሰፋ ነው ካለው ፍላጎት መሰረት ያደረገ ነው ብዬ ነው የማምነው። እስካሁንም ድጋፉ እየተሰጠ ነው፣ ግን ድጋፉ የሚወሰነው በክልሉ መንግስት ባለው አቅም ነው። ድጋፍ የሚወሰነው እኔ እንደሚመስለኝ ያ አቅም ካለ ስቲል ነው እየተደገፉ እያለ ነው ያለው። ግን አቅምን መሰረት ያደረገ ነው መንግስት የሚረዳቸው እና የተደረገ ነገር እስካሁን ኢንፎርሜሽኑ የለኝም። የተደበደበ እና የታሰረ የለም። ግን ለህገ መንግስቱ ብልጽግና ፓርቲም ቢሆን ኦብነግም ተገዢ ካልሆኑ በህግ ይጠየቃሉ። ይህን ማወቅ አለባቸው። የተለያዩ እንቅስቃሴ ሲያደርጉ ህገ መንግስትን መሰረት ያደረገ ነው መሆን ያለባቸው። ግን እንደዛውም ሆኖ በጣም ድጋፍ እየተደረገላቸው፣ በዞኖች በወረዳዎች ላይ ድጋፍ እየተደረገላቸው በመንግስት መኪና እየተንቀሳቀሱ እንቅስቃሴ እያደረጉ ነው ያሉ። ግጭት አለ የሚባለው ነገር እስካሁን እኔ በእኔ ኢንፎርሜሽን ያለ ነገር የለም የተደበደበ እስካሁን ጠይቅ፣ ያለው ቅድም ስጠይቀኝ የደህንነት እንትን ጠይቅ ያለው ያለ ነገር እስካሁን የተከሰተ ነገር የለም። የክልሉ ብልጽግና ፓርቲ ምርጫ ቦርድ ከፈቀደው ጊዜ አስቀድመው ቀስቀሳ እያደረገ ነው የሚለውን ክስ በተመለከተ መረጃ እንደሌላቸው የተናገሩት ወይዘሮ ሂቦ ሆኖም ብልጽግናም ሆነ ኦብነግ በዚህ ወቅት የምርጫ ቅስቀሳ ማድረግ የለባቸውም ብለዋል። ስማቸው መግለጽ ያልፈለጉ የድሬዳዋ ዩኒቨርሲቲ መምህር በሶማሌ ክልል ያለውን የብልጽግና አመራር ከቀደመው አመራር ጋር ማነጻጸር ስህተት ነው ይላሉ። የክልሉ አመራር የፖለቲካ ምህዳሩን ከማስፋት አንጻር ጥሩ ስራ ሰርቷል ያሉት ምሁሩ፣ ኦብነግም ከቅርብ ጊዜ ወዲህ የጨዋታው ከሚፈቅደው ውጭ አንዳንድ አባላቱ መንቀሳቀስ መጀመራቸውንና በዚህ የተነሳ አንዳንድ አባላቱ መታሰር መጀመራቸውን እንደሰሙ ለቪዮ ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ሀዲስ ቸኮልን ለዘገባው ላመስግንና ከሶማሌ ክልል ወደ ደሴ እናምራ። በደሴ ከተማ ሳማ ሰፈር ነዋሪ የሆኑ ወጣቶች በርካታ የህዝብ እንቅስቃሴ ባለበት አውቶቡስ ተራ አካባቢ ሰዎች ከኮሮና ቫይረስ እንዲጠበቁ የሚያሳስብ የእጅ ማስታጠብ አገልግሎት እየሰጡ ነው ሲል ይንደረደራል። መስፍን አድራጌ ከስፍራው ባጠናቀረው ቀደም ባለ ዘገባው ወጣቶቹ በራሳቸው ወጪ ውሀና ሳበትን ስራ ትተው ወገንተኝነታቸውን ወገኝተኝነታቸውን አረጋግጠዋል ይለናል መስፍን እጆን በመታጠብ ጤናውን ይጠ ጠብቁ በሚል የማያቋረጥ መልእክትም ሁሉም የድርሻውን እንዲወጣ ተምሳሌ ሆነዋል ሲል ተከታዩን አቀናብረዋል። አፍላ ጉልበት፣ አገራዊ ተቆርቋሪነት፣ መልካም እይታ፣ የተግባር ሰውነት የተንጸባረቀበት የደሴ ከተማ ወጣቶች እንቅስቃሴ ብዙዎቹን እኛስ ብለው እንዲጠይቁና የራሳቸውን ኃላፊነት እንዲወጡ መነቃቃትን ፈጥሮላቸዋል። ወጣቶቹ በእኛ ቅም ጥቂት ከሰራን በጋራ ክንድ ትልቅ ቁም ነገር እናበረክታለን ባይ ናቸው። ነገሩ እንዲህ ነው። የሰሞኑን ሰሞነኛ ስጋት ይዞ የመጣው ኮሮና ቫይረስ ኢትዮጵያ ውስጥ መከሰቱን መገናኛ ብዙኃን ይፋ ያደርጋሉ። በደሴ ከተማ ሳማ ሰፈር አካባቢ የሚገኙ ወጣቶች በሌላ ህመ አልጋ ላይ የዋለ ጓደኛቸውን ለመጠየቅ በሄዱበት አጋጣሚ በርዕሰ ጉዳዩ ላይ ይመክራሉ። እናም አንድ ውሳኔ ላይ ይደርሳሉ። የቫይረሱን ስርጭት ንጽህናን በመጠበቅ መከላከል ከተቻለ ይህን በማድረግ ለምን አርያ አንሆኑም ሲሉ ይጠይቃሉ። ጥያቄያቸውንም በተግባር መለሱ። በተለይ አካባቢው ለአውቶብስ ተራ ቅርብና በርካታ ሰዎች የሚንቀሳቀሱበት በመሆኑ እጅ የማስታጠብ በጎ ተግባራቸውን ጀመሩ። ወጣት ኑሩ ከበደ ይናገራል። ከእያንዳንዳችን የተወሰነ ነገር ምናምን እናውጣል ከቤታችን ጄሪካ ያወጣናል መቀመጫ ወንበር ያወጣን አለ፣ ሳሙና ምናምን። ከዛ ወደ አሁኑ በቃ ነገ ዛሬ ሳንልስ ጀመር። ከዛ በኋላ ያው ህብረተሰቡ በጣም ደስ የሚል ነው። ደግሞ ያው የምንሰራበት ቦታ አብዛኞቹ ገዝተው መታጠብ የማይችሉ ውሃ በስርዓት ማግኘት የማይችሉ እንጃ ብቻ በጣም ነው ተቻ ያደረገኝ። እንደ ቀላል የጀመሩት ስራ ካሰቡት በላይ ስኬታማ መሆኑን ወጣቶቹ ይናገራሉ። ሁሉን ሆኖ ሁሉን ለግሰው እዚህ ላደረሰ ወገን ግን መስጠት ከሚገባን ያነሰውን ነው የሰጠ ነው የሚል አቋም አላቸው ወጣቶቹ ካሰብኩት በላይ ነው። እና ኢብን ቁርስ ምሳ ምናምን የሚባል ነገር ጭራ ሳም በላ ምናምን ወገባችን በጣም እኔ ስምንት ሰዓት ነው ውስጥ ስተኛ ነው ያወቅሁት ምናምን ማለት ነው የህብረተሰቡ መልስ ምናምን በጣም ደስ ይላል። ደርዘን ሳሙና እየገዛ የሰጠናለ በቃ በርቱ ዋይዟችሁ ምናምን እያለ ያበረታታናለ። እኛም በዛ ሞራል ንን ቫይረሱም ከሀገር ውስጥም ካለም ቢጠፋም ቋሚ የሆነ ሰዎችን እጃቸውን የመታጠብ ባህሉን የመፍጠርም እንደ ማህበራችንም እቅድም ነበረንም። ማህበሩ ለማህበረሰቡ ማ ማድረግ ካለባቸው ነገሮች ትንሹ ነው ብለን ነው ይህንን ያሰብነው። በቀን ከሁለት ሺህ በላይ ሰዎችን የእጅ ማስታጠብ አገልግሎት መስጠታቸውን አስታውሶ የእነሱን ተግባር በማየት አገልግሎቱ በሌሎችም ሰፈሮች እየተስፋፋ መምጣቱ የዓላማቸው ስኬት ማሳያ እንደሆነ ገልጿል። ይህንን የእኛ አሪያ ራሱ አይተው እዚህ መናኸሪያ አካባቢ ዛሬ ደግሞ ፒያሳ አካባቢም ተቋማ አካባቢ ጀምረዋል ብለዋል። እኛ ይህንን ማነሳሳት ነበር። ከእኛ የተሻለ አቅምና ጉልበት ያላቸው አሉ። ግን እነዛን ሰዎች ማስጀመር ነበር የኛ ዓላማ ጥሩ ነው። Let's የስራ ስኬታማነቱ የሚሰናከለው ዘላቂነት ሲያጣ ብቻ እንደሆነም ያሳስባሉ። በአብዛኛው ብዙ ቦታ ላይ ያለው ችግር ምንድነው? የሆኑ ነገሮች ይጀምራሉ፣ ይጠፋል። ምንድነው እነዛ ነገር? አንደኛ በስሜት ተጀምረው ምናምን አጋዥም ሲያጡ ሞራልም እንትን ይላል ና ምናምን ይሄ ነገር አሁን እንዳይፈጠር እኛ እንፈልጋለን። ያም ሆኖ በራስ ወጪ በራስ የሰው ኃይልና ቁሳቁስ የተጀመረው በዘላቂነት ማሳካት ስለማይቻል ከተማ አስተዳደሩ ድጋፍ እንዲያደርግላቸው ጥሪ አስተላልፈዋል። የወጣቶቹ ተግባር ወጣቱን በተዛባ ትርክት ታላ ኃላፊነት የማይሰማው አድርገው በጅምላ ለሚፈርጁ አካላት የተሰጠ ምላሽ ነው ያሉት የጤና ባለሙያውና የአገልግሎቱ ተጠቃሚ ተስፋዬ አሊ ናቸው። እኔ በእውነት አንድ መስተካከል ያለበት በዚህ ዘመን ብዙ ጊዜ ወጣቶችን ይህን ትውልድ በመጥፎ እይታ ነበር ሰው የሚያየውና አሁን እነሱ እዚህ የሚሰሩ ስራ በእውነት በጣም የሚያስደስት ነው። እኔ እንደ ጤና ባለሙያነቴ በእውነት በጣም በጣም ነው ማመሰግናቸው። ትልቅ ስራ ነው እየሰሩ ያሉትና ይሄ አስተማሪም ጭምር ነው። ማንነታቸውንም የሚገልጽ ነው። በዚህ በቀውጢ ጊዜ ህብረተሰቡ ችግር ውስጥ ባለበት ሰዓት ፈጥኖ ደርሶ በራሳቸው ተናሳሽነት እንዲህ አይነት ተግባር መስራት ከልብ የሚያስመሰግንና ደስ የሚያሰኝ ጉዳይ ነው። ወጣቱ በኃላፊነት ሲንቀሳቀስ ከተማ አስተዳደሩም አጋርነቱን ማሳየት ይገባዋል ብለዋል። የከተማ አስተዳደሩ ይህንን እንደ ትልቅ ነገር ተመልክቶ የተሻለ አሁን እነሱ ባዘጋጁት መንገድ ዘለቄታ ያለው ነገር እንዲሮል ቢያደርግ የተሻለ ነው። ከኮሮና ቫይረስ መከሰት ጋር ተያይዞ በቅድመ ዝግጅት በመከላከልና እና በመሳሰሉት ተግባራት ከተማ አስተዳደሩ የተለያዩ ግብረ ኃይሎች በማደራጀት ጥረት ቢያደርግም የወጣቶቹ እንቅስቃሴ ግን ጎልቶ መውጣቱን የከተማዋ ምክትል ከንቲባ መላኩ ሚካኤል ተናግረዋል። በዚህ ስራ እንቅስቃሴ ውስጥ በጣም ጎልቶ የወጣ በከተማችን ወጣቶች ተሳትፎ ነው። በተለይ መናኸሪያ አካባቢ ያሉ ወጣቶች፣ መናፈሻ ላይ ያሉ ወጣቶች። ይሄ ተሞክሮም ወደ ፒያሳ እና ሌሎች ክፍለ ከተሞች እየሰፋ ነው ያለው። የከተማ ህዝብ ከነሱ ማየት ብቻ አይደለም፣ በቤቱ እና አካባቢው ላይ ተግባራዊ እንዲያደርግ እድል እየሰጠ ነው ያለው። ደሴ ላይ በነገራችን ላይ አዲስ አይደለም። በዓልም ሲመጣ የተለያዩ ችግሮችም ሲወጡ፣ በደስታም በመከራም ወጣቱ ፈጥኖ ነው የሚገኘው። ወጣቶች የሚያ ያነሷቸውንም ጥያቄዎች ደረጃ በደረጃ ለመመለስ ዝግጁነታቸውን አረጋግጠዋል። ያነሷቸው ጥያቄዎች ለይተናል። በዋናነት ከግብዓት ጋር ተያይዞ ያለው ጉዳይ በተለይ ሳሙና፣ የአልኮል፣ የውሃ አቅርቦት እና የቦታ አንዳንዶቹ ላይም በተለይ የግንዛ የፈጠራ ስራ አብረን ብንሰራ በሚል የሞንታርቦና ሌሎች ጉዳዮች አብረው ቢካተቱ የሚል ሀሳብ ተነስቷል። በከተማ ደረጃ የጤና መምሪያው ቅድመ ዝግጅት ኦልሞስት አጠናቅቆ ለአመራሩ ጋር የጋራ ለማድረግ እየሰራ ነው ያለው። ስለዚህ አንዱ ምንፈተው እንደ ተቋም ምንድን ነው ምናገዝ የሚለውን አብረን ምንያቸው ጉዳዮች ይሆናሉ። ወጣቶቹ ጋር ማለት ነው የወጣቶቹን እንቅስቃሴ ተከትሎ አንዳንድ መሥሪያ ቤቶችም በየቢሮቻቸው የእጅ ንጽህና አገልግሎት መስጠት ጀምረዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። እናመሰግናለሁ። አድማጮች ወደ ተከታዩ ቅንብራችን ነው የምናልፈው። የሙዚቃ ስልቱ ፈጣሪ ሆኑ የሚነገርለት የአፍሮፈንክ የሙዚቃ ስልት አባት በሚለው የአድናቆት ቁልምጫ ስሙም ይታወቃል። እንደ አውሮፓውያን የዘመን አቆጣጠር በ1970ዎቹ ያሳየው ልዩ የሳክስፎን አጫዋወት እዚያ ዘመን የአሜሪካ የዲስኮ ሙዚቃ ስልት ላይ ሳይቀር ተጽዕኖ ማድረጉ ይታመናል። የማይክል ጃክሰንና ዚህም ዘመን ተሻግሮ የሪሃና ዘፈኖች መክፈቻ ላይ ሳይቀር ቦታ እንዳለው ይነገራል ለታል። ባለፈው ማክሰኞ መኖሪያው ካደረጋት ፈረንሳያዋ ዋና ከተማ ፓሪስ በኮቪድ-19 ሳቢያ ለህልፈት የተዳረገው እውቁ ካሜሩናዊ ሳክስፎኒስት ማኑ ዲባንጎ። የብዙ ሽልማቶች ባለቤቱ በዩናይት ስቴትስ ብቻ ሀምሳ ሚሊዮን የሚጠጉ ቅጂዎች የተሸጡለት ነው። ይሄኛው በሰባ ዘጠኝ አመት እድሜው እንደ አውሮፓውያን የዘመን አቆጣጠር በሁለት ሺ አስራ ሰባት አመተ ምህረት በተለያዩ ከተሞችና ሀገሮች እየተዘዋወረ የሚያሳየውን የሙዚቃ ትርኢት እስኪያቆም ድረስ ላለፉት ስልሳ አመታት የሀገረሰብ ሙዚቃ ኮከብ እንደሆነም ዘልቋል። ለሙዚቃ ስልቱ ሩቅ ከሆነው ኢትዮጵያዊ የሙዚቃ አድናቂ ዘንድ ሳይቀር እንዲያውም ለአንዳንዱ እንደሚወደው የሀገሩ ዜማ ይሰሙ ከነበሩ አሜሪካዊ ድምፃውያን ውስጥ ነው፣ ኬኒ ሮጀርስ እርሱም በቅርቡ ነው ያረፈው። ክብራትና ክብራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዘወትር የፕሮግራሙ ተከታታዮች በጉጉት የምትጠባበቁት አዝናኛችሁ ሳምንታዊው የሙዚቃ ቃና ነው። ሰዓቱ የፕሮግራሙ አዘጋጅና አቅራቢ ደሳለኝ መኮንን ነው። የሙዚቃ Yeah. ja, ja, ja, ja, ja, ja, ja, ja. አሉላ፣ አመሰግናል የአየር መስመሩን ስለለቀቅልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራቸው ሙዚቃ ቃና አድማጮች፣ በያላችሁበት የክብር ሰላምታ ይድረሳችሁ። በአሁኑ ሰዓት በዓይን ከማይታየው በዓለም ብዙዎችን እያሳመመና የብዙዎችንም ህይወት እየቀጠፈ ከሚገኘው የኮሮና ቫይረስ ራሳችሁን በመከላከል ላይ እንደምትሆኑ እርግጠኛ ነኝ። በዛሬው የሙዚቃ ቃና ፕሮግራም አሉላ ፕሮግራሙን ሲጀምር እንደገለጸው አለማችን ታዋቂ የሙዚቃ ሰዎችን አታለች። ታዋቂውን የሳክስፎን ተጫዋች ካሜሮናዊውን ማኑ ዲባንጎን ሁለትም አሌክዛንድሪያ ቨርጂኒያ ግዛት ከሚገኘው ቤቷ ሆና ደውልልኝ፣ ስለ ኮሮና ቫይረስ ፕሮግራም እያዘጋጀሁ ነው ብላኛለች። ወደ እሷም እደውላለሁ፣ እጅሽ ከምን እንላታለን። ስለ ማኑ ዲባንጎ አሉላ በፕሮግራሙ መግቢያ ላይ ስለ ህይወት ታሪኩ አጠር አድርጎ አሰምቶናል። እውቁ የሳክስፎን ተጫዋች ማኑ ዲባንጎ ፓሪስ አካባቢ በሚገኝ ሆስፒታል ውስጥ ነው በኮቪድ-19 ቫይረስ በ86 አመቱ ባለፈው ማክሰኞ ህይወቱ ያለፈችው። ማኑ ዲባንጎ በዚህ ቫይረስ ህይወቱ ሲያልፍ ከአለም ታዋቂ ሙዚቀኞች መካከል የመጀመሪያው መሆኑ ነው። ማኑ ዲባንጎን በአለም እንዲታወቅ ያደረገው ቀጥለን የምናደምጥለት እንደ አውሮፓውያን አቆጣጠር በ1972 ያወጣው ሶል ማኮሳ የተሰኘው ዜማው ነበር Mama Cool, Mama Sama ማኑ ዲባንጎ በዓለም እንዲታወቅ ያደረገውን እንደ ኤሮፕያን አቆጣጠር በ972 የተጫወተውን ሰዋል ማኳሳ የተሰኘውን ዜማውን ነበር ያደመጥ ነው። ይህ ዜማው በአጭር ጊዜ በዓለም እንዲታወቅ አደረገው። ከዚያም የመጀመሪያ ሙዚቃ ትርኢቱን በዩናይት ስቴትስ በኒውዮርክ ከተማ ተጫወተ። ከዚያማ በኋላ የማኑ ዲባንጎ ሙዚቃ በዓለም ተደማጭነትን አገኘ። በዚህም ዜማው የግራሚ አሸናፊም ሆነ። ማኑ ዲባንጎ የተወለደው በካሜሮን አገር ዶኋላ በምትባል ትልቋ ከተማ ነው። ገና የ15 ዓመት ታዳጊ ወጣት እያለ ነው ወደ ፈረንሳይ አገር ሄደው። እንግዲህ ከዚያ የ15 ዓመት ወጣት እያለ ነው ሳክስፎን በሚገባ ሁኔታ መጫወት የጀመረው። ሳክስፎን በሚገባ መጫወት የጀመረው እቁ ሳክስፎኒስት ማኑ ዲባንጎ በአፍሮ ጃዝ የሙዚቃ ስልት ጨዋታ የሚታወቅ ሲሆን ፊውዚን፣ ጃዝ፣ ፋንክ ና የካሜሮንን ባህላዊ የሙዚቃ ስልቶችን i'm a jatam ይታወቃል። በርካታ ታዋቂ ያለ ሙዚቀኞች የማኑ ዲባንጎን የሙዚቃ አጨዋወት ስልት መኮረጅ ጀመሩ። ከነዚህ ታዋቂ ሰዎች መካከል ማይክል ጃክሰን አንደኛው ነበር። እንደ አውሮፓውያን አቆጣጠር በ2009 ዓ.ም ማይክል ጃክሰን ዶንት ስቶፕ ዘ ሚውዚክ እና ዋነቢ ስታርት ሰምቲንግ በተሰኙት ዜማዎቹ ላይ የኔን የሙዚቃ ስልት ኮርጆ ነው የተጫወተው በማለት ከሶት የነበረ ሲሆን፣ በፍርድ ቤት ሁለቱም ተስማምተው ክሱ እንዲቋረጥ ተደርጓል። ማኑ ዲባንጎ በዓለም እየዞረ የሙዚቃ ትርኢቱን አሳይቷል። ኮቪድ-19 እንግዲህ እንደዚህ የመሳሰሉትን ታዋቂ ሰዎች ነው እየነጠቀ ያለው። የፍሪክ ሳይንስ ፍሪክ የተሰኘውን የማኑ ዲባጎን ዜማ ነበር ያደመጥ ነው። ነፍሲ ማረም። ማኑ ዲባጎን በኮሮና ቫይረስ ሕይወቱ ካለፈች በኋላ በርካታ ሙዚቀኞችና ታዋቂ ሰዎች ከቫይረሱ እንድንጠነቀቅ፣ ራሳችንን እንዴት መከላከል እንዳለብን ዜማዎችን እያወጡ ነው። ካለፉት ሁለት ሳምንታት ጀምሮ በቨርጂኒያ ግዛት አሌክዛንደር ከተማ ከመኖሪያ ቤቷ እየሰራች ያለችው ቆንጅት ታየ መስመር ላይ ትገኛለች። ቆንጅትዬ ታዲያስ እንዴት ነች? እንደምነ የሙዚቃ ቃናው ደሱ አመሰግናለሁ እኔም ቤተሰብም በጣም ደህና ነን። አንተስ ከነ ቤተሰብህ ሜሪላንድ ላይ እንዴት ነው? ሰላም ነን፣ ሰላም ነን። ቤት ውስጥ ቁጭ ብለን እንግዲህ ከዚህ ቫይረስ እራሳችንን እየጠበቅን ያለ ነው። አንችም እንግዲህ ከሁለቱ ወይዛዝርቶች ጋር ሰላም እንደምትወኝር ሰላም እንደምትወኝር እርግጠኛ ነኝ። ሰላም ነው ያለሁት። በይበልጥ እየተዋወቅን ነው ከልጆቼ ጋር። ቤተሰብ ይበልጥ ይተዋወቃል በዚህ ጊዜ እየተባለ ነው። በደስታ ነው እያሳለፍ ያለሁት እንግዲህ ደሱ ይሄ ነገር እኛም ብቻ ሳይሆን በመላው ዓለም የመጣ ነውና ደግሞ ለራስን ለመከላከል ለራስ ብቻም ሳይሆን ሌሎችንም ላደጋ ላለማጋለጥ መደረግ ያለበትን የጤና ባለሙያዎች የሚሰጡትን መመሪያ ማክበር የግድ ነው። እያከበርን ነው። እንዲህም እያልን ደግሞ ይሄው አሁን እያደረግን እንዳልነው አድማጮቻችን ጋርም እየደረስን ነው። በጣም ምንም ፕሮግራማችን አልተቋረጠም። በጥሩ ሁኔታ ለአድማጮቻችን በተከታታይ ፕሮግራማችንን እያደረስን ነው። በየቤታችን ሆነን ብንሰራም፣ ቢሮ እየገባን አንተ ጋር ቢሮ ጎራ እያልኩ የምንጨዋወተው ደሱ ቆንጆ የምንባባለው አይናፍቅም ማለት አይደለም። ይሄ ነገር ያልፍና ደግሞ ተመልሰን የምንጨዋወትበት አብረን የምንሰራበት ጊዜ ይመጣል፣ ምንም አንጠራጠርም። ማለት እርግጠኛ እንጂ ብሎ ነገር የምንጨዋወተው የምንቀላለደው፣ ስቱዲዮ ለስቱዲዮ እየተሯሯጥን ፕሮግራሞችን የምንቀዳው እጅግ እጅግ በጣም የምናፈቅ ሁኔታ ነው። እንዳልሽው በቅርቡ እንግዲህ ወደ መደበኛ አሰራራችን እንመለሳለን ብዬ አስባለሁ። አይቀርም ከእግዚአብሔር ጋር የመጀመሪያ ተጠቂ የሆነው እና ህይወቱ ያለፈው ታዋቂው ካሜሮናዊው የሳክስፎዲስ ተጫዋች ማኑ ዲባንጎ ነው ይህንን ከኮሮና ቫይረስ ጋር በተያያዘ ሁኔታ አንቺም ያዘጋጀሽው ዘገባ አለ ና እሱን ብታካፊን ልክ ነው ማኑ ዲባንጎ በጣም የሚታወቅ ድምጻዊ ነበረ በጣም አሳዛኝ ነገር ነው እኔ ደግሞ ያስኩልህ እንግዲህ አፍሪካ ውስጥ ኮሮና ቫይረስን ለመከላከል ስለሚቻልበት መንገድ በስፋት ምክርና ትምህርት እየተሰጠ መሆኑን እያስተዋል ነው። የዩጋንዳው ሙዚቀኛና የፖለቲካ ሰው ቦቢ ዋይን ይሄ የመድረክ ስሙ ነው፣ ሮበርት ኪያጉላኒ ነው የሚባለው። ህዝቡ ኮሮና ቫይረስ ወረርሽኝን ለመከላከል ለማስጨበጥ ኮቪድ ናይንቲን አለርት የተባለ ዜማ አውጥቷል። ይህንን ዘፈን ለማውጣት ሀሳቡ የመጣለት ከጓደኛውና የረጅም ጊዜ የሙዚቃ ጓዱ ከሆነው አብሮትም በዚህ ዜማ ላይ ይሳተፋል ከኑቢያን ሊ ጋር ሲወያይ እንደሆነ ነው የሚናገረው እና በእውቁ የሩምባ ስልት ባዜሙት ዜማ ሰዎች ቫይረሱን መከላከል ምን ማድረግ እንዳለባቸው ይመክራሉ። እርግጥ ነው ማንኛችንም እከሌ ከከሌ ሳይባል ባል ለዚህ ቫይረስ ተጋላጭነን ማንኛችንንም ሊያገኝ ይችላል። ግን ደግሞ ጥሩ ነገር እራሳችንን ለመከላከል እንችላለን የሚለውን ምክር ነው የሚያስተላልፍ። ጥቂት እንስማላቸው እሺ። እና ድምጠው ዜማውን ግሩም ዜማ ነው እንግዲህ ከኮሮና ቫይረስ ራሳችንን እንጠብቅ ነው መልዕክቱ። ወደል ነው አዘውትራችሁ እጆቻችሁን ታጠቡ፣ ከሰው ስትገናኙ በርቀት አድርጉ፣ ትኩሳት፣ ሳል የመሳሰሉትን የህመሙ ምልክቶች ነቅታችው ተጠባበቁ እያሉ ነው የሚመክሩት። እንግዲህ ደሱ ዩጋንዳውያን ከአሁን ቀደመም ወረርሽኞች በገጠሟቸው ጊዜ ሙዚቃን ህዝቡን ለማስተማር አብዝተው ሲጠቀሙበት ነበር የኤች አይ ቪ ኤድስ ወረርሽኝ በገነነባቸው በአውሮፓውያን ከሺ ዘጠኝ መቶ ሰማኒያ እና ዘጠናዎቹ ውስጥ ኤች አይ ቪ በገነነበት ዘመን ሌላው ዩጋንዳዊ ድምፃዊ በኋላ እሱም ራሱ በኤድስ ምክንያት ህይወቱን ያጣ ነው፣ ሲዚ ቦንጋሊ ሉታያ ይባላል። ስለ ኤች አይ ቪ ህዝቡን በሙዚቃ ያስተምር እንደነበረ በጣም ነው የሚታወሰው። አሁንም ቦቢ ዋይን ወይም ኪያ ጉላኒ ስለ ድሆት የከተማ ነዋሪዎች በሚያወሱት ዘፈኖቹ እጅግ ይወደዳል። እንደውም የጌቶ ፕሬዚደንት የሚል ቅጽል ስም ተሰጥቶታል እና ይህንን ታዋቂነቱን ነው ለዚህ ለኮሮና ቫይረስ መከላከል ማስተማሪያ አድርጎ እየተጠቀመ ያለው ጥሩ ስራ ነው ብዬ አምናለሁ። ምን ይመስልሃል ደሱ? በጣም ግሩም ስራ ነው። እንግዲህ ከዚህ ቫይረስ ለመከላከል ራሳችን እንጠብቅ። የተለያዩ ሙዚቀኞች ዜማ ማውጣታቸው እና ተሰሚነት ስለሚኖራቸው ትልቅ አስተዋጽኦ ይኖረዋል። ቆንጅትዬ፣ ልክ እንደ ሙዚቀኞቹ ሌሎችም በርካታ ታዋቂ ሰዎች ከዚህ ቫይረስ እንድንጠነቀቅ ዜማዎችን እያወጡ ነው። ከነዚህ መካከል የቀድሞ ታዋቂ እግር ኳስ ተጫዋችና የአሁኑ ደግሞ የላይበሪያ ፕሬዚዳንት የሆኑት ጆርጅ ዊያ እንግዲህ ዜማውን ሰምተሽ ይሆናል ከምትዋለ እሱንም እስቲ ትንሽ እና ድምጽ። እሺ መልካም ነው። እንግዲህ እኔ በዚህ ሁለ ያሃለው ራስህን ጠብቅ። ለአድማጮቻችንም ተመሳሳይ መልእክትንም ማስተላልፈው ራሳችሁን ጠብቁ። ራሳችንንም ጠብቅ። ወጣቶች በተለይ ለሌሎቹ በድሜ ገፋ ላሉ ቆየ ጠና ያለ ሕመም ላለባቸው ሰዎች በጣም ማሰብ ስለሚያስፈልግ ራሳችሁን ከዚህ በሽታ ጠብቁ። እጅን አዘውትሮ መታጠብ፣ እጅን አዘውትሮ መታጠብ ብቻ ሳይሆን ባልታጠበው እጃችን ፊታችንን፣ አፋችንን፣ አፍንጫችንን፣ አይኖቻችንን አንንካ። ምግቦቻችንን ከመታጠባችን በፊት አንነካካ፣ ነው መልእክቱ። እንግዲህ በስፋት እየተነገረ ነው። ይህንን መልእክት እንቀበል። ደህና ቀን ያምጣል። እሺ ቆንጅትዬ፣ ሰላም። የሙዚቃ ቀን አድማጮች በትክክል እንደ ሰሙሽ እርግጠኛ ነኝ። አሁን ወደ ጆርጅ ወያ ዜማ። እሺ፣ እናመሰግናለን። የተከበራችሁ የሙዚቃ ቃና አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው። በያለንበት ራሳችንን ጠብቅ ከኮሮና ቫይረስ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ስንብት ደሳለኝ መኮንን ነኝ። በእኔ በኩል ቻው። Land on surfaces and are paid up on the hands of others and spread for them. People catch the virus when they touch their infected hands to their mouth, nose, or eyes. It follows that the single most important thing you can do to protect yourself is keep your hands clean by washing them frequently with soap and water or oh, hand sanitizer. What is the incubation period of COVID-19? It is feared that symptoms are showing up in people within 40 days of exposure to the virus. What are the symptoms of COVID-19? COVID-19 symptoms include cough, fever, shortness of breath. In rare cases, COVID-19 can lead to severe respiratory problems. In the fever of death. If you have a fever or any kind of respiratory difficulty, such as coughing and shortness of breath, call your doctor. If you Europe, For Europe to America, America to Africa. precautions. ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድ ና እንዲሁም በናይል ሰዓት በየቀኑ ከምሽ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድኳችሁ አሉላ ከበደ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር ለዛሬው በዚሁ ተሰናበትን። ነገ እሁድ ከምሽ 3 ሰዓት ላይ ሰለሞን አባተና ጽዮን ግርማ ከልዩ ልዩ ፕሮግራሞች ጋር ይጠብቋችኋል። በእኔ በኩል ሰላም።